አውሮፓና ጀርመን ባለፈው ሳምንት በብሪታንያ የተካሄደው ወቅቱን ያልጠበቀ አጠቃላይ ምርጫ ያልተጠበቀ ውጤት ይዞ መጥቷል። የብሪታንያ ወግ አጥባቂ ፓርቲ ከ650 የብሪታንያ ምክር ቤት መቀመጫዎች 365ቱን በማሸነፍ ከፍተኛ ድል መቀዳጀቱ ሊቀመንበሩ ቦሪስ ጆንሰን ያለሙትን ብሬግዚትን ያለ ተቀናቃኝ እንዲያሳኩ መንገዱን ጠርጎላቸዋል። ፓርቲው ከሶስት አስርት ዓመታት በኋላ በአብላጫ ድምፅ እያሸነፈበት፣ ይህ ምርጫ የብሪታንያን ሕዝብ ለሁለት የከፈለውን የብሬግዚትን ፍጻሜ ያቃረበ መስሏል። አሸናፊው ቦሪስ ጆንሰን ከምርጫው በፊት በገቡት ቃል መሰረት ከአውሮፓ ሕብረት ጋር በተስማሙበት በቆርጎሮሳዊ ጥር 31 2020 ብሪታንያን ከአውሮፓ ህብረት አባልነት እንደሚያስወጡ በእርግጠኝነት ተናግረዋል። ጆንሰን ከድሉ በኋላ ባሰሙት ንግግር እንዳሉት ከምርጫው ውጤት ሁለት ዋና ዋና ጉዳዮችን መገንዘብ ይቻላል። በዚህ ስልጣንና በዚህ አብላጫ ድምጽ በስተመጨረሻ ምን ማድረግ እንችላለን ብሬግዚትን ገቢራዊ ማድረግ። ምክንያቱም ይህ ምርጫ ብሬግዚትን ገቢራዊ ማድረግ አሁን ለድርድር የማይቀርብ የማይቋቋሙትና የማይከራከሩበት የብሪታንያ ሕዝብ ውሳኔ ነው። በዚህ ምርጫም የዳግም ሕዝበ ውሳኔ አሳዛኝ ዛቻ ሁሉ ያበቃል። በአሁኑ ምርጫ ዋነኛው ተቃዋሚ የሌበር ፓርቲ በአንጻሩ ክፉኛ ተሸንፏል። በዚህ ምርጫ ፓርቲው ከጎርጎሮሳዊው 1935 ዓ.ም ወዲህ ደርሶበት የማያውቅ ሽንፈት ነው የገጠመው። 203 የምክር ቤት መቀመጫዎችን ብቻ ያሸነፈው የሌበር ፓርቲ ሊቀመንበር ጀርሚ ኮርቢን ውጤቱ በጣም አሳዝኖኛል ብለዋል። ኮርቢን የሚያሳዝናቸው ፓርቲያቸው ያጋጠመው ከባድ ሽንፈት ብቻ አይደለም፤ ድሃው ህብረተሰብ በተመራጩ ጠቅላይ ሚኒስትር በቦሪስ ጆንሰን መንግስት መርህ ምክንያት ሊደርስበት ይችላል ባሉት በደልም ጭምር እንጂ። ባገኘነው ውጤት በጣም አዝኛለሁ። የምክር ቤት መቀመጫዎቻችንንም ላጡት ባልደረቦች አዝኛለሁ። በቁጠባ መርሁ በሚገፋ መንግስት የሚያስተዳድራቸው ዝቅተኛ ኑሮ ላላቸው የህብረተሰብ ክፍሎች አዝኛለሁ። እንደሚመስለኝ እነዚህ ሰዎች ጠቅላይ ሚኒስትሩ በሚያራምዱት የምጣኔ ሀብት ስልት ክፉኛ ይበደላሉ። የኮርቢን ፓርቲ አልተሳካለትም እንጂ ቢያሸንፍ በብሬግዚት ላይ ዳግም ህዝበ ውሳኔ ለማካሄድ ቃል ገብቶ ነበረ። ኮርቢን በሽንፈቱ ሰበብ ከኃላፊነታቸው እንደሚነሱ ይጠበቃል። ሆኖም እሳቸው እንዳሉት ፓርቲው በተሸነፈበት በዚህ ወቅት ላይ ጥለው መሄድ አይፈልጉም። የሚተካቸው ሲመረጥ ከኃላፊነታቸው እንደሚወርዱ አሳውቀዋል። የኮርቢን ሙከራ በሽንፈት ሲደመደም ቦሪስ ጆንሰን ግን አብላጫ ድምፅ አግኝተው ምኞታቸውን ማሳካት የቻሉበት ሚስጥር ምን ይሆን? በለንደኑ ስኩል ኦፍ ኢኮኖሚክስ ተባባሪ ፕሮፌሰር ጆናታን ሆፕኪን ምክንያት የሚሉትን ተናግረዋል። ብሬግዚት ተግባራዊ ሳይሆን ከሶስት ዓመታት በላይ አልፏል። መራጮች በተለይም ብሪታንያ ከህብረቱ እንድትወጣ ድምፃቸውን የሰጡት ጉዳዩ በመጓተቱ ተረብሸዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ከአየርላንድ መንግስት ጋር ስምምነት ላይ ደርሰዋል። ከአውሮፓ ህብረት ጋርም ቢያንስ በመጀመሪያው ምዕራፍ አወጣጥ ላይ ተስማምተዋል። ድምጻችሁን ለእኔ ስጡ፣ በፓርላማው አብላጫ ድምጽ ካገኘው ብሬግዚት ውን ይሆናል አሉ። ይህ ደግሞ አሳማኝ ጥሪ ነበር። ይህም አብላጫ ድምጽ ለማግኘት አበቃቸው። የብራሰልሱ ዘጋቢያችን ገበያው ንጉሴ ግን የቦሪስ ጆንሰን ስኬት ምክንያቱ ህዝቡ በብሬግዚት ውጣ ውረድ መሰላቸቱ ብቻ አይደለም ይላል። ተቃዋሚው ሌበር የተሻለና ግልጽ አማራጭ ይዞ አለመምጣቱም ለጆንሰን ማሸነፍ አስተዋጽኦ አድርጓል። እንደ ገበያው ብሬግዚት ባለፈው ከሶስት ዓመት በፊት በህዝበ ውሳኔ ከተወሰነ በኋላ ላለፉት ሶስት አመታት ምንም አይነት የፖለቲካም የሌላም ስራ ሊሰራ አልቻለም። የመሰላቸት ነገር ፈጥሯል። ስለዚህ ሰው በአንድ ጊዜ ይሄ ለይቶለት የሚሆነውን ችግር መጋፈጥ የፈለገ ነው የሚመስለው። በአንድ በኩል እሱ ነው። በሁለተኛ መንገድ የሌበር ፓርቲ ራሱ ይዞት የቀረበው አጀንዳ በአማራጭነት፣ እሱም ቢሆን ሌበርም ቢሆን እንድትወጣ አረጋለሁ ግን እንደገና ደራደራለሁ ተደራድሬ ያን የተደራደርኩትን ውጤት ለህዝበ ውሳኔ አቅርቤ ከዚያ በኋላ ነው እንዲጨርቅ ያም ሆኖ ግን ከአውሮፓ ህብረት ጋር ያለው ግንኙነት በማይቋረጥበት ሁኔታ ነው መደራደረው የሚል ትንሽ የተንዛዛ ነገር ሆነ። ህዝቡ እንግዲህ እንደገና ወደ ሬፈራንደም እንደገና ወደ ድርድር መግባቱ አሁን ባልተጨበጠ ሁኔታ የመቆየት ነገር ሆነበትና በሱም ላይ እምነት ያጣ ይመስላል። ስለዚህ ይሄ የሌበር ቁርጥ ያለ ወይ እንቆይ ወይ እንሂድ የሚል አቋም ሳይሆን እኔ እንደገና የተሻለ ድርድር አመጣለሁ የሚለው የተራዘመ የድርድር የተራዘመ የፖለቲካ ጭቅጭቅ ጊዜ ስለሚሆን ሰው ከዚህ መውጣት የፈለገ ይመስላል። ብሪታንያ በጎርጎረሳዊ ጥር 31 ሁለት ሺህ ሀያ ከአውሮፓ ህብረት አባልነት ከወጣች በኋላ የአንድ አመት የሽግግር ጊዜ ተይዟል። ካሁን በኋላ ያለው ሂደትም በሁለት ምዕራፍ የሚከፈል ነው እንደ ገበያው እስከ ጥር ሰላሳ አንድ የምዕራፍ አንድ የመውጫው ስነ ስርዓት የሚጠናቀቅበት ነው ማለት ነው። ምን ማለት ነው ይሄ? የመውጫው ሰነድ ቀርቧል። ይሄ ሰነድ እስካሁን ድረስ በፓርላማው ባለመጽደቁ ነው እንግዲህ እየተጓተተ የሄደው። አሁን ቦሪስ ጆንሰን ይሄ ሰነድ በፓርላማቸው ይጽድቃል፣ ምክንያቱም አብላጫ ድምፅ አላቸው። እሱ አስተማማኝ ነው። ስለዚህ አሁን እንግዲህ ይሄኛው ጠቅላይ ሚኒስትር የተስማሙበት የብሬግዚት ውል በሚቀጥለው አርብ ይቀርብና ምናልባት የዛን ሁለት ወይም በሚቀጥሉት በሚቀጥለው ሳምንት ውስጥ ይጸድቃል። የብሪቴን ፓርላማ ካጸደቀው በኋላ የአውሮፓ ፓርላማ ደግሞ ያጸድቀዋል። እንግዲህ የአውሮፓ ፓርላማ ምናልባት በጥር መጀመሪያ ሳምንት ላይ አስራ ሶስት አስራ ሁለት መሰለኝ ጉባኤያቸው፣ ያን ጊዜ የሚያጸድቀው ይሆናል። እንደተባለው ሰላሳ አንድ ጃንዋሪ በፈረንጆቹ ብሪቴን ትወጣለች ከአውሮፓ ህብረት ይሄ እንግዲህ ምዕራፍ አንድ ተጠናቀቀ ማለት ይቻላል። ምዕራፍ ሁለት እንግዲህ የምትዩ አንድ ዓመት የሽግግር ጊዜ አለ። ያ የሽግግር ጊዜ በመሰረቱ ምንም ለውጥ አይኖረውም? እስካሁን ዩኬ በጉባኤ አትሳተፍም፣ ግን በሰዎች ዝውውር፣ በንግዱ እንቅስቃሴ ከአውሮፓ ህብረት ጋር ያላት ማናቸውም ግንኙነት በሽግግሩ ጊዜ እንዳለ ነው የሚቀጥለው። ዋናው ምንድን ነው የሽግግሩ ጊዜ መጪውን የዩኬን እና የአውሮፓ ህብረትን ግንኙነት የሚቋጩበት ድርድር ተደርጎ በሁለት ሺህ ሀያ መጨረሻ ላይ የሽግግር ጊዜ ሲያልቅ አዲስ የሁለቱ ግንኙነት የሚቀጥልበት መንገድ ይፈረምና ከዚያ በኋላ ደግሞ እንግዲህ ራሷን ችላ ሶቨርኒቲዋን የመቀጠሉ ሁኔታ ነው የሚሆነው። በአውሮፓ ህብረትና በብሪታንያ ቀጣይ ግንኙነቶች ላይ ለሚካሄዱ ድርድሮች እስከ ሁለት ሺህ ሀያ የተያዘው ጊዜ በቂ አይደለም፣ የሚሉ ክርክሮች ይሰማሉ። ፋቢያን ዙሌግ ብራሰልስ፣ ቤልጅየም የሚገኘው የአውሮፓ ፖሊሲ ማዕከል የተባለው የጥናት ማዕከል ዋና ስራ አስፈጻሚ ናቸው። በእርሳቸው ትንተና በተያዘው ጊዜ የብሬግዚት ጣጣ ካላለቀ ብሪታንያን ሊጎዳ ይችላል፣ እናም የጊዜው ጉዳይ ሊታሰብበት ይገባል ይላሉ። ወደፊት እየተጓዙ ያሉት ጉዳዮች ከጊዜ ጋር የተያያዙ ናቸው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን የሚመኙትን ውል እንዲያገኙ ተጨማሪ የሽግግር ጊዜ መጠየቅ አለባቸው። ያም በመጪው የበጋ ወቅት ማለት ነው። ለአውሮፓ ሌሎች የተለያዩ ጉዳዮችም አሉ። የአሳ ማጥመድ ጉዳይ አንዱ ነው። ብሪታንያ ከ2020 በኋላ ከህብረቱ ካልወጣች ለአውሮፓ ህብረት በጀት ማዋጣት ይኖርባታል። በእነዚህና በሌሎችም ምክንያቶች ድርድሩ በጣም አስቸጋሪ ይሆናል። ቦሪስ ጆንሰን ከአውሮፓ ህብረት መነጠላቸው ብቻ አይደለም አሳሳቢው ጉዳይ የብሪታንያ ግዛቶች የኢንግላንድ፣ የስኮትላንድ፣ የዌልስና የሰሜን አይርላንድ እጣ ፈንታም ጭምር እንጂ። ስኮትላንድና ሰሜን አይርላንድ ብሬግዚትን አልደገፉም። ያለፈው ሳምንቱን የወግ አጥባቂውን ፓርቲ ድልም አላሞገሱም። ምንም እንኳን ጆንሰን የብሬግዚት ጉዳይ ዳግም የማያከራክር የብሪታንያ ህዝብ ውሳኔ ነው ቢሉም እውነታው ግን ከዚህ የሚለይ ይመስላል። ለምሳሌ ከስኮትላንድ 59 መቀመጫዎች 48ቱን ያሸነፈው ብሬግዚትን የሚቃወመው የስኮትላንድ ብሔራዊ ፓርቲ በመጻሩ ኤስኤንፒ ነው። ፓርቲው ስኮትላንድ ከብሪታንያ ነፃ እንድትወጣ ይፈልጋል። በዚህ ጉዳይ ላይም ዳግም ህዝበ ውሳኔ እንዲካሄድም እየጠየቀ ነው። የፓርቲው መሪ ኒኮላ ስተርጀን የአብዛኛው የስኮትላንድ ህዝብ ፍላጎት በተቀረው የብሪታንያ ክፍል ከሚገኘው ህዝብ ፍላጎት የተለየ ነው፣ ይህንንም የምርጫ ውጤት አሳይቷል ብለዋል። ስለ ዓለም ያለህን አመለካከት አንድ ህዝብ ላይ በግዳጅ መጫን አትችልም። ስኮትላንድ የቦሪስ ጆንሰንን መንግስት እንደማትፈልግ ከዚህ ምርጫ በላይ ግልጽ ሊያደርገው የሚችል ነገር የለም። የአውሮፓ ህብረትን ለቆ መውጣት አያስፈልግም። የወደፊቱ ጣፈንታ ምን ይሁን ምን የራሱን እድል በራሱ መወሰን ነው የሚፈልገው። በገበያው አስተያየት የስኮትላንድ ጉዳይ ከቦሪስ ጆንሰን ተግዳሮቶች ውስጥ የሚደመር ነው። ስኮትላንዶች ከአውሮፓ ህብረት ጋር መቆየት ነበር የሚፈልጉት። በምርጫውም ወቅት የስኮትላንድ ህዝብ ከህብረቱ ጋር እንቆይ የሚል ነው የመረጡት አብዛኛው። ሌላው ስለመረጠ ግን አሁን ብሬግዚት ተፈጸመና ሄደ። ስለዚህ ከብዙ የስኮትላንድ ህዝብ ስሜት ውጭ ነው ማለት ነው። በሌላ መልኩ አሁን በምርጫው ደግሞ ያሸነፈው ይሄ ነጻነት የሚሻው ቡድን ነው። ስለዚህ እንደገና አሁን የነጻነትን ጥያቄ ሊያቀርብ ይችላል። የነጻነትን ጥያቄ ሲያቀርብ ደግሞ አንደኛ ከአውሮፓ ህብረት ጋር መሆን ይፈልግ ይፈልጋል ሳይፈልግ ነው ወደዚያ የተጠቃለለው። ሁለተኛ አሁን ነጻ ቢወጣ አውሮፓ ህብረት ሊቀበለው ይችላል። ተንታኞች እንደሚሉት የብሪታንያ ምርጫ ውጤት ለአውሮፓ ህብረት በተወሰነ ደረጃም ቢሆን በጎ ውጤት ነው። ቢያንስ የብሬግዚት የመጀመሪያው ምዕራፍ የማብቃቱ ምልክት ነውና ከአሁን ወዲያ ዳግም ድርድር አይኖርም፣ ቀኑም አይገፋም። በተንታኞች አስተያየት። አድማጮች የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው いいよ。